ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ፣ ከምት ከሚቀርቡላችሁ ጉዳዮች መካከል ወርቅ አምጥተን አሁን ደግሞ ድጋሚ አምስት ሻት ገቢው ሌላ ሰው ነው የሚገባው ብሎ በቃ እኔ በጣም ተሰምቶኝ ከአቅሜ በላይ ነው። በቃ በጣም የበደልኩ በበደልኩ ነው። በአስራ ስምንተኛው የዓለም አትሌቲክስ ቻምፒዮና ኢትዮጵያን ከወከሉ አትሌቶች መካከል አንዱ የሆነችውን አትሌት እጅጋየው ታይን የሰማናት በአምስት ሺህ ሜትር ርቀት ከማናቸውም የቡድን አጋሮቿ በላይ የተሻለ ሰዓት ቢኖራትም ያላግባብ በውድድሩ እንዳትሳተፍ በፌዴሬሽኑ አመራሮች እንደተከለከለች ለአሜሪካ ድምፅ አስታውቃለች። ከፌዴሬሽኑም መልስ አግኝተናል። ይሄ አምስት ሺህም ሳይሆን መሮጥ ያለብኝ አስር ሺህ ነው ቅድሚያ የምንሰጥ የሚገባው ሁለት ከሰጣችሁ ሁለቱን ይወጣሉ፣ ግን የኔ የመጀመሪያ ፍላጎት አስፊ ነው የሚል ማመልከቻ ጻፈች። አዲስ አበባ ነሳ። አሁን ደግሞ የሰማናቸው የኢትዮጵያ አትሌቲክስ ቡድን መሪ የሆኑትን አቶ ተፈራ ሞላን ነው። በጉዳዩ ላይ ዘርዘር ያለው ዘገባ በምሽቱ ይደመጣል። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩ መራለሁ። ኤልያስ አስማሪ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁ እንድትቆዩ እንጋብዛለን። ከመሸጋገር በኋላ ለዛሬ ወደ ያዝንላችሁ የመጀመሪያ ዝግጅት नम्र አስራ ስምንተኛው የዓለም አትሌቲክስ ቻምፒዮና ኢትዮጵያን ከወከሉ አትሌቶች መካከል አንዱ የሆነችው አትሌት እጅጋየው ታየ በ5000 ሜትር ርቀት ከማናቸውም የቡድን አጋሮቿ በላይ የተሻለ ሰዓት ቢኖራትም ያላግባብ በውድድሩ እንዳትሳተፍ በፌዴሬሽኑ አመራሮች እንደተከለከለች ለአሜሪካ ድምፅ አስታውቃለች። እጅጋየው ቅሬቷን በሚከተለው መልኩ ነበረ ለአሜሪካ ድምፅ ያጋራችው። እኔ ኦሮጋን ከመጣው ሁለት ፊልድ ነው የመጣው። አንደኛ ፊልድ የአስር ሺህ ነው። የአስር ሺህን ተወዳድሬ የሀገርን መስዋዕት ከፍዬ ወርቅ አምጥተናል። እንደዚህ ብለን ወርቅ አምጥተን አምስት ሺህ ላይ ደግሞ እንደዛ ወርቅ እናመጣለን ብለን ስንጠበቅ ሰዓቴ አምስት ሺህ ላይ አንደኛ ነበር፣ አስር ሺህ ላይ ደግሞ ሁለተኛ ነበር። ስለዚህ አስር ሺው ተጋግዘን የቡድን ስራ ሰርተን ለሀገራችን ብለን ወርቅ አምጥተን ወርቅ ኢትዮጵያ አስገብተን ድጋሚ አምስት ሺህ እንደዛ እናመጣለን ብለን ስናስብ፣ እኔ አንደኛን አስጡታ ሌላ ሰው ተጠባባቂ አራተኛ ነበር ሰው አስገቡ። ለምንድን ነው እኔን መፍትን አይጠበቅም ብሎ ስጠይቅ፣ እኛ አንደኛና ሁለተኛ ወጣ ሰው ነው ብቻ ነው የምናስገባ እንጂ እኮ ውጤት ያላመጣ አላስገባም አለ። እኔ ግን ይሄን ወርቅ አስር ሺህ ላይ ወርቅ የመጣው በእኔ ምክንያት ነው ይሄ ኢትዮጵያ ህዝብም ሁሉ ሌላ ህዝብም ሁሉ የሚመሰከርበት ሩጫ ነው። ይህንን መሰዋት የከፈልኩበትን ሩጫ ወርቅ አምጥተን አሁን ደግሞ ድጋሚ አምስት ሻት ገቢም ሌላ ሰው ነው የሚገባው ብሎ በቃ እኔ በጣም ተሰምቶኝ ከአቅሜ በላይ ነው ሆነ በቃ በጣም የበደልኩ የተበደልኩ ነው ዘንድሮ ሆነ አምናም ሆነ የሶስት አመት ያለፈበት ዓለም ሻምፒዮና እንደዛ ሆኖ ነው ያለፍኩ ሶስተኛ ሆኝን ከዛ አንቺ ሶስተኛ ነች ብሎ አራተኛ ነበር ሰው አስገብቶ፣ አወዳደር ምንም አልተናገርኩም። እዛን ጊዜ ዝም ብዬ አልክቼ ነው ገባ። እኛ የምንፈለገው ለአገር ነው ለአገር ሰው ነው ብለን ሌላው ሲና አስገቡ እኔ ወጣሁ ገባው ወደ ቤቴ። ከዛ አሁኑም ድጋሜ መጣና የኔላ ነገር ተከሰተ። ለምን እንደሆነ እኔ እንጃ። ይህ ሁሉ ግን የኢትዮጵያ ሕዝብ ይፍርድ። በጣም በቃ መፍትሄ በጣም የተገፈፈኝ ነው። እኔ ግን ኢትዮጵያ አደለውም ለኢትዮጵያ አደለ መስዋዕት ንከፈልኩ አትሌት እጅጋየው ለቡድኖቹ የበላዮቹ ወይም አመራሮች ይህንን ቅሬታሽን ለማቅረብ ሞክረሽ ነበረ? የተሰጠሽ ምላሽ ምን ነበረ? አቅርባለሁ። ይህንን ቅሬታን ሲያቀርብ እኛ እኮ መጀመሪያም እኮ የመጣው እዛ ሁለት ሁለት ፊልድ ነበር። ሁለት ሁለት አይቻልም ተባለ። ሁለት ሁለት አይቻልም፣ አንድ ፊልድ ነው የሚወሰነው አለ። አንድ ፊልድ ከሆነ አስር ሺህ ሮጥና ከዛን አምስት ሺህ ነው የምንገባ ብለን ተወሰነ። ልጆች ሁሉም ሲጠይቁ መቃ ሰዓት የመጣ ሚኒማ ያመጣ ሰው ሁለቱም ይውጡ፣ ሶስትም ያምጣ ሚኒማ ያመጣ ሰው ይግባ ብሎ ሁለት ሁለት ተወስኖ መጣ። እዚ ጋር ሲደርስ ደግሞ እኛም እኮ ለሀገራችን ብለን መሥዋዕት ከፍዬ ተቃጥዬ ነው ይህን ወርቅ ያመጣውለት። ለራሴ ውጤቱን ትቼ ለሀገሬ ነው ይህንን ሁሉ ያደረግኩ እንጂ እኮ እንደ ሰው እኮ ራስን ጠብቀ ቢሄድ እኮ ከመዳላ ውጭ ለምን ለምን ወርቅ ከሌላ ሀገር ገብቶ እኔ ውጤቴ ለምን ይበላሽ ስለዚህ ውጤቴ ይበላሽ ኢትዮጵያ ሀገር ወርቅ ትግባ ብዬ ነው ግን ይሄንን ሁሉ ምንለ ለእኔ ያዘለ ሰው የለም ኢትዮጵያ ቴሌ ፌዴሬሽን ምን እንዳያጠፋው እኔ እንጃ በጣም በቃ ኔ ላይ እኮ ጫና ይፈጥሩበት ነው ምን እንደሆነ ግን ፈጣሪ ብቻ ይወቅ ጣተ ብለው እሺ እንደዚህ አይነት ሰው ጣጠቶሻል ብሉን ጥፋትን ባቁ ሁለት ተካፈለ በቃ ምን የቴንን ለምናምን እኮ ግራ ተጋብተናል። ማነው እንደሚያሳድር ማነው እንደሚመራን እኮ ግራ ተጋብተናል። በቃ ግራ ተጋብተናል ስትይ በምን ሁኔታ ነው ግራ መጋባቱ የተፈጠረው? ከምን አንጻር ነው? አሁን ለምሳሌ አንዱን ቡድን መሬ ስንጠይቅ ወደ ሌላ ነው ነው የሚያሳልፍ ያንንም ስንጠይቅ ደግሞ ወደ ሌላ ነው። እሱም እኮ በራሱ ላይ እኮ ነው የሚሸጋገረው እንጂ እኮ ይሄንን መፍትሄ ይሄ ነው ብሎ እኮ መፍትሄ እኮ ማንም ሰው እኮን ያጣል። ይሄ ውድድር ከሄድ የነበረው በመጪ ቀናት ነው። አሁን ከዚህ በኋላ ይሄ የአሁኑ ውሳኔን ቢስተካከል መሳተፍና መወዳደር የምትችይ ይመስልሻል? ለምን አይቻለም። እኔ እኮ ውስጤ ስለ በቃ መቀበል እኮ አልቻልኩም እኮ እኔ እኮ አምስት ሺህ እኮ ለዓለም አንደኛ ነኝ እኮ ሰዓቴ ግን ይህንን እኮ አስቀርቶ ሌላ ሰው በአራተኛ አምጥቶ ማስገባት ማለት ምን አይነት ሕሊና እንደሆነ በቃ አልተቀበለም በቃ ውስጤ ለዛ ነው እንዲህ ለሚዲያ ተናገርኩ ገ እንጂ ለሚዲያም እኮ መናገር አልፈለጉም ነበር ግን በቃ ተሰማኝ። ይህ በእንዲህ ያለ ወደ ኦሬጎን ያቀነውን የኢትዮጵያ አትሌቲክስ ቡድን መሪ የሆኑት አቶ ተፈራ ሞላ በበኩላቸው ለአትሌት እጅጋየው ቅሬታ መልስ ሰጥተዋል። የአሁኑ ውሳኔ ቡድኑ ከአዲስ አበባ ከመነሳቱ በፊት ስምምነት ላይ የተደረሰበት መሆኑን አውስተዋል። ማን እንዴት በየትኛው ርቀት መወዳደር እንዳልበት የጋራ መግባባት ተደርሶበታል ያሉትን አሰራርም እንደሚከተለው አብራርተዋል አንድ አትሌት ሁለት ቦታ እንዲወዳደር እድል ሰጠን ካለው ውጤት አንጻር ለምሳሌ ያህል አስር ሺህ የሮጠ አምስት ሺህ መድገም ይችላል። ሺህ አምስት መቶም የሮጠ ደግሞ ወደ ላይ አምስት ሺህ መሮጥ ይችላል ውጤቱ ከፈቀደ የሚል ነገር አስቀመጥንና ይሄን ደግሞ ለአትሌቶች በሚመቻቸው ሀገርም ደግሞ አቅም ያለው አትሌት እያለ ከኦሎምፒክም ላይ ሌሴን ወሰድንና ትምህርት ወሰድንና አንድ አትሌት አንድ ቦታ ብቻ ይወዳደር በሚል በኦሎምፒክ ብዙ ዋጋ ከፍለናል። ያ እንዳይሆን ብለን አንድ አትሌት ሁለት ጊዜ እንዲወዳደር ጭምር ዕድል ሰጠል ስንሰጥ ሁለተኛውን የሚደግመው ግን እዚህ አሜሪካ ላይ ባገኘው ውጤት ነው የሚሆነው ከፍተኛ ውጤት ካመጣ ይደግማል። ከፍተኛ ውጤት ካለመጣ ደግሞ ያው ቢደግምም ውጤት ስለሌለው የሚል አቅጣጫ አስቀመጥንና እነሱን ታሳቢ ያደረገ ምልመላ ስርዓት አ በዚህ ኮንሴፕት ሲንመጣ አትሌት እጅጋየው አምስት ሺህ እና አስር ሺህ ነው የመሮጥ እድሏም ስፔሻላይዝ ያደረገችው ሜራ ይሄ ነው። ስለዚህ ለአትሌቷ አምስት ሺህ ቅድማ ሰጠናትና የእሷ ሄራ ስፔሻላይዜሽን አምስት ሺህ ስለነበራት ስንሰጣት፣ እኔ አምስት ሺህን ሳይሆን መሮጥ ያለብኝ አስር ሺህ ነው፣ ቅድማ ምንሰጥ የሚገባው ሁለት ከሰጣችሁ ሁለቱንም እሮጣለሁ፣ ግን የኔ የመጀመሪያ ፍላጎቴ አስር ሺህ ነው የሚል ማመልከቻ ጻፈች፣ አዲስ አበባ ሳንነሳ። ስለዚህ አስር ሺሁን ለእሷ ሰጠናት ማለት ነው። በዛ መሰረት ሮጠች፣ አስር ሺህ ላይ ውጤት አልመጣም። ስለዚህ አምስት ሺህ ደግማለሁ የሚል መብት ጥያቄ ማንሳት አትችልም። አሁን እሷን የሚበልጧት ካሉ እሷ በፍጹም ይህን የመብት ጥያቄ ማንሳት አትችልም። ይሄ ደግሞ ማን እንደሚያሸንፍ ማን ወደ የት እንደሚሄድ ሳናውቅ አዲስ አበባ የወሰነ ውሳኔ ነው። እዚህ መጥተን የአሜሪካ የወሰነ ውሳኔ አይደለም። ጣሊያ ለአምስት ሺህ አስር ሺህ ላይ ሰለሞን ባረጋና በሪው ተወዳደሩ። አሁን አምስት ሺህም ላይ እነሱን ይዘናቸው ነበር። በሪው ግን ውጤት ስላላመጣ እሱን አስወጣን፣ ሰለሞን ባረጋን አስገባን። ተጣባበቅ የነበረው ጥለን ወደ ላይ መጣ ማለት ይህ ስለሆነ የእሷም የሆነ በርቀቱ የተሻለ ሰዓት አሁንም ያለኝ እኔ ነኝ። ይሄ ታሳቢ መደረግ አለበት። ይሄ ባለበት ሁኔታ ያ ታሪክ ነው። አሁኑ ሆኖ የሚቀረው ያ ታሪክ ነው። እሱ ታሪክ እስከዚህኛው ውድድር ድረስ ነው ማምጣት የሚችለው። እዚህ ሜዳ ላይ ላለው ውድድር ግን ሜዳ ገብታለች። አስር ሺህ እሷ ዘጠነኛ ነው ሰባተኛ ነው የወጣችው አሁን ይችን ልጅ አምስት ሺህ ላይ ቢናስደግ ግለሰብን እያየን ነው ሀገርን እያየን ነው የሚለው ነው ለእኛ አሁን ለሀገር ነው ጉጉታችን፣ እንጂ ከግለሰብ አንጻር ምንም ችግር የለብን። እሷም ጎበዝ ነች። በጣም ጠንካራ አትሌት ነች፣ እንዳልከው ጥሩ ሰዓት ያላት ነች አሁን ግን ከሀገር አንጻር ሁለተኛ የወጣውን ሰው ነው ወይስ ዘጠነኛ የወጣውን ሰው አስቀምጠህ ወደ ውድድር ታስገባለህ የሚለውን ፌርነስ ካየሁ ኢትዮጵያ ካሰብ የተሻለ ውጤት ያለውን ሰው ወደፊት ታመጣለ። ኮንዲሽኑ ጥሩ ነው ነው እንጂ ከአትሌቶች ጋር አቅም የላቸውም ሰዓት የላቸውም የሚል ግምገማ የለንም። አቶ ተፈራ የአስር ሺህ ሜትር ድል እንዲመዘገብ ከፍተኛ ጥረት አድርጌያለሁ። ቡድን ስራ ውስጥ ነው ተሳታፊ የነበርኩት እና ያኛው ብቃት እንክለኛ የሩጫ ብቃት ሳይሆን እንደ ቡድን ተጋሪ ብቃት ነው ሊታይ የሚገባ የሚል ሙግትም ታለች። አትሌት እጅግ አየው እውነቷን ነው። እኛ ለሀገር ትልቅ አስተዋጽኦ የቡድን ስራ በመስራት ላይ አበርክታለች። ይሄ በጣም በጣም ትልቅ ቦታ ሊሳመሰግናትም ታሪክም ነው። ያ ማለት ግን ያኛው አሸናፊ የነበረችው ልጅ ለእሷም የቡድን ስራ አልሰራችም ማለት አይደለም። የሷን አሸናፊነት አቆይና ቡድን ስራ ስራ አልተባለችም የቡድን ስራ ሁለቱንም ተጠቃሚ ሊሆንና የመጨረሻ ሰዓት ላይ ግን አንድ አንዳቸው ጠንክሮ እንዲወጡ እንጂ፣ አይ እገሌ ጋር ቡድን ስራ ሰርቼ ነበረና እሱ ይታይ እገሌ አንደኛ እንዲወጣ እኔ ስድስተኛ ወጥቻለሁ አይባልም። መቼም አንተም ሎጂካሊ ስታስብ ሁለቱም ናቸው። የቡድን ስራ ሌላውን አንዱ አንዱን እያዳከፍ መጨረሻ ላይ ግን አንዳቸው ይወጣል። እኛ ግን ለተሰንበት ታሸንፍ አንቺ አታሸንፍ ያለናት እንደዚህ ማለትም አይቻልም እናውርም ስለሆነ ስለዚህ እሷም ሁለተኛም ሆነ መውጣት ትችል ነበር፣ ሶስተኛም ሆነ መውጣት ትችል ነበር። የውድድር ጉዳይ ስለሆነ ላበረከተችው አስተዋጽኦ ሁሌ ምስጋና እንሰጣታለን። ግን ለመጣ ውጤት ደግሞ በዚህ ልክ ካላየ ሌላ አትሌት እኮ ያነሳል እንደሷ ይህን እያወቅ እሷን ቢናሳትፍ ሌላም እኛን ይከሰናል። ከመሪው ውጭ እንሆናለን። አትሌቲክሱ ይበደላል። ይሄ የኢትዮጵያ አትሌቲክስ ፌዴሬሽን የሚተገብረው አሰራር በዓለም አቀፍ አሰራር መሰረት ምን ያህል ቦታ አለው ሌሎችም የሚሰሩበት ነው ወይስ ፌዴሬሽኑ ብቻ የሚተገብረው አይነት አሰራር ነው? ከምን አንጻር ነው? ያው ፌዴሬሽን ራሱን ችሎ አንድ ተቋም ነው የራሱ የውስጥ መመሪያዎች፣ ደንቦች፣ ማኑዋሎች፣ አሰራሮች አሉ የዓለም አቀፍን ህግ ደግሞ ያከብራል፣ ታሳቢ ያደርጋል። ስለዚህ ከዓለም አቀፍ ሕግ ተነስተን የራሳችንን ተጨባጭ ሁኔታ ያገናዘበ ነው እየሄድን ግን፣ የአለም አቀፍ ሕጉን መጣስ በፍጹም አንችልም። ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ ወደ እናንተ የሚቀርብ ልዩ መሰናዶ ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። አንዴት፣ ወጣትን ነው ቀጣዩ ዘገባ የሚያስተዋውቀን የስዕል ባለም የሆነችው ሰላማዊት ገብረ ጻዲቅን። ወጣቷ ቅጠሎችን በመጠቀም በምሰራቸው ስዕሎች ትታወቃለች። አብዛኞቹ ስዕሎቿም ሰብአዊ መብቶች፣ የሴቶችና ህጻናትን መከራ እንዲሁም የሰው ልጅ ከአካባቢው ጋር ያለውን ቁርኝትም የሚያስቃኝ ነው። በደንገረ መሆናት ያነጋገረቻል። ሰላማዊት ራሷን ከምታስተዋውቅበት ዘገባው ይጀምራል። ሰላማዊት ገብረ ጻድቅ እባላለሁ። ገና ሁለት ዓመቴ ነው ወደ ሰአሊነት ከተዘዋወርኩ። ከዛ በፊት በሶሻል ወርከርና በአውንታንት እንዲሁም በስዕል አስተማሪነት ነበረ የምንኖረው። የማታ ስዕል ከተማርኩ በኋላ ግን ከስዕሉ ውጭ ህይወት እንደማይኖር እየገባኝ በሄደ ሰዓት ስዕሉ ማስቀመጥ በአቃተኝ ሰዓት እንደምንም ብዬ በግሌ አርት ስቲዲዮ ከፍቼ አሁን በአርት ስቲዲዮ እና በፉልታይም ሰአሊ ሙያ ውስጥ ያለው ሰአሊ ነኝ ማለት ነው። በጣም የገርማል። ለሁለት አመት ለስራ ሰው የራሱ የስዕል ስቱዲዮ ይዞ የሙሉ ጊዜ ሰአሊ መሆን ከባድ ይመስለኛል። በተለይ ደግሞ አንቺ የምትሰሪያቸው ስዕሎች ለየት ያሉ ከመሆናቸው አንጻር ማለት ነው። ወደ እሱ እንመጣለን። ግን እንደው ስዕሉን ማስቀመጥ አቃተኝ ስትኝ ማለትሽ ነበረ። ስራ ላይ በነበርኩበት ሰአት፣ በተለይ ሶሻል ወርከር በነበርኩበት ሰአት ብዙ አላወራም ልክ ግን ለማውራት አፌ ስከፈት ስለ ስዕል ብቻ ነው ማወራው። በዛ ነው እዛ አብረኝ የሚሰሩ ሰዎች የሚያውቁት። ስለ ሰላም ሲጠየቁ ስዕል ብቻ ማውራቷን ነው የሚያውቁት። ሁላ እዛ ድረስ ስተኛም ስነሳም የጎደለ ነገር ሆኖ የሚሰማኝ እሱ ነበረና፣ እሱን ለመወሰን ረጅም አመት ፈጀብኝ። አወቅኩት፣ ግን መኖሪያ ግዴታ ስራ ተቀጥሬ መስራት አለብኝ፣ መተዳደሪያ ማስተካከል እራሴን መቻል አለብኝ። ስለዚህም ነው ይህ ውጤት ሲመጣ ወደ ዩኒቨርሲቲ የገባሁት ወደ አርቱ ሳይሆን። በዛ ላይ እያንዳንዱ ቅርብ የምትይው ሰው አይን ውስጥ እች ልጅን ሁላ ትምህርት ተምራ ልትተው ነው የሚለው ቅሬታ፣ አፏን አውጥተው አይነግሩሽም ቀን በቀን በሄድሽበት በየመንገዱ እሱ ነው የሚገጥመኝ። አንዳንዱ ትንሽ ቀረብ ብሎ ያወራኝ እና ስዕሉ እኮ ነው የጎዳሽ ሁላ የሚል ነው አፉን አውጥቶ ያለውም ሰው ሁላ እና በዛ ውስጥ ታግሎ ወስኖ ስዕሉን በቃ ከዚህ ሁላ ህብረተሰብ ሊገነጥለኝ ነው። አሁን በቃ ይገንጥለኝም ምናለውትም በዚህ ፕሮፌሽን ሰክሰስ ሆናለሁ ብዬ አደለም። እውነታውም የጀመርኩት ጠዋት ተነስሌ አንድ ሰዓት ላይ መስራት የምፈልገው ስዕል ነው። ስለዚህ እሱን እናድርግ፣ እሱን በማድረግ የሚገርኝም ከሆነ ይግደለኝ ብዬን የገባውበት የነበረውና የሚገርመው እንደዛ ሁሉ ሆኖ ሁሉን ነገር ትውብ አድርገሽ ሞቲቬሽን ስትሰጪው እሱ ወዲያው መልስ ሰጠኝ። መልሶ ራሱ ፕሮፌሽኑ አዲስ ቴክስቸርም፣ አዲስ እይታም ማየት የቻልኩት በዛ ምክንያት ነው። በቃ ሁሉን ነገር እርግጥ፣ ጠዋት ስነሳ ጭንቅላቴ ሙሉ ባዶ ነው፣ የሚያስበው ስዕል ብቻ ነው። የለኝም አለኝ እንኳን ብሎ አያስብም። በቃ እዛ ድረስ ባዶ አረኩት። በዛ ነው ወታግዬ ታግዬ ወደዚህ የገባው። በቃ አሁን ስኖር ለካ መኖር እንደዚህ ነው አልኩኝ። እና አሁንም ግን ማህበረሰቡ አሁንም እንደጎደለኝ ነው የሚያየኝ። ህብረተሰቡ የለመደው ቤት ዳር መኪና ይሄ ምንድን ነው? ቁሳዊ የሆነ እይታውን እኔ አሁን ብር ሳገኝ ቤት መኪና አደለም ሁላት ዝም የሚለኝ ለስዕሉ ቦታ ማዘጋጀት ማስበው ኔ አሁን አሳፍ በዛ ውስጥ ደግሞ ከሰማይ እየመጣሽ የሚመስለውን ደግሞ ማህበረሰብ ታገኛለሽ። የሚገርምሽ እንግዲህ ታዳጊ ሳለሽ በጣም ሽ ወድድሹ የተማረክሽበት የምታስታውሹ ስዕል ወይም ደግሞ ሰአሊ፣ ወይም ወደ ስዕል የመራኝ ነገር ይሄ ነው የምትሆን ትውስታለሽ? አዎ፣ ሰአሊ ከሆንኩ በኋላ ነው ግን ሰአሊውን የሚያወቅኩት፣ ሰአሊም እንደሆነ በልጅነቴ የውጭ ሰአሊ ነው ቫንጎ ዱሳልና፣ የእሱ ስዕልም እንደሆነ አላወቅኩም። ልጅ ነኝ፣ ግን ሃያስኩል ተማሪ ነኝ። ስዕል መውደዴና መመነጫጫሬን እንጂ ወደፊት ሰአሊ ይሆናለሁ የሚለውንም ራሱ አላውቀውም። ልሆን የምችላለሁ የሚለውም ግን፣ ጭንቅላቴ ውስጥ በጣም በብሩሹ የብሩሹ እንቅስቃሴ ጭንቅላቴ ውስጥ ክት ብሎ ቀርቷል። ከዛ አርት በማጠናበት ሰዓት ነው ያን ያየው ስዕል የዚህ ሰውዬ እንደሆነ እንኳን ያወቅኩትና አሁን አርቶቼን ክያቸው ቴክስቸር አይን ላይ ቴክስቸር ያመጣሉ የቅጠሎቹ መደርደር ቴክስቸር ያመጣል። ያ የእሱ ሰው የኢንፍሉዌንስ ነው። ምንም ነገር ስሰራ ፓተርንም ኦሪጂናል ፓተርን ሌላም ፓተርን አለኝና እሱንም ስሰራ ቴክስቸር ፍለጋ ነው። ከዛ የዛሬ አስር አመት ወይ አስራ ሁለት አመት አካባቢ ሸራተን የአርት ኤግዚሽን ነበረና ያሬድ ኦሊቭ የሚባል ልጅ አለ። የእሱ ስዕል ከኢትዮጵያ ደግሞ ቴክስቸር አለው። የሱ በቃ ግዴታ የኔ ስዕል ከሌላው ሰው ስዕል መለየት አለበት፣ ማንንም መድገም የለብኝም የሚለውን ነገር ያኔ ነው እያሰሰነኝ የልጁ ስዕል። ራስሽን በስዕል የምትገልጭበት መንገድ ለየት ይላል። ስዕሎችሽ በዛ መንገድ ማቅረብ የፈለግሽው ለምንድን ነው? እስቲ መጀመሪያ በምን መልኩ እንደምታቀርቢ ለአድማጮቹ አብራሪላቸውና ከዛ በዛ መልኩ ደግሞ ራሽን ለመግለጽ የወደድሽበት ወይም ደግሞ እንደዛ ልትገልጽ የቻልሽበትንም መንገድ አስረጅልኝ። ሁኑ ሰዓት የምሰራው ቅጠሎችን በመደርደርና ንጊባላል ቴክኒክ ቅጠሎችን በመደርደር የሚሰሩ ስራዎች ናቸው እና ይህን ቅጠሎችን አጋጣሚ ሆን ከጭን ሳስተምር ለነሱ ምሳሌ ለመስጠት በጣም በእነሱ ቋንቋ ለማሰብ ና ሲን ለማድረግ ፈልጌ ቅጠል አንስቼ ምሳሌ ሰጠው፣ እነሱን አስረዳው። ከዛን ቀን ጀምሮ የቅጠል ህይወት ከኔ ጋር ተገናኘ። ከዛ ስለ ቅጠል ማንበብ ጀመርኩ። ያች ያነሳኋት አንድ ቅጠል ነው ወጣ ቤ ከዛፍ ላይ በጭቅ የወጠ የግባሁት እና እሷ ቅጠል ስለ ዛፉ ራሱ ማንበብ ጀመርኩ። ከዛ በኋላ አሁን የምጠቀምባት ቅጠል ስሟ ታይድስክኔባ ጉብሬላ ሮብስ ትባላለች። ለእኛ ሀገር በተለመደ የሀር ኦክ ዛፍት ከእሷ ባህሪ አንጻር እንዳለ ከኔቸር ጋር ታገናኛት እኛ ከሰው ልጅ ህይወት ጋር ምን ያህል የተመሳሰለ እንደሆነ ማየት ቻልኩኝ። አንድ ቅጠል የዛፉ ፓርት ነው፣ የዛፉ አካል ነው። እኛ የሰው ልጅ አካል ነን። የሰው ሬት ሂማን ሬት የሰው ዘር የሚባለው አካሎች ነን። እሱን ማገናኘት ይቻልኩኝ። ከዛ እያንዳንዷ ቅጠል የራሷ የሆነ ፐርፐዝ አላት ለህይወት። እኛም እንደዛ የምንኖርበት ሰዓት ምን ይዘን እንኖራለን? ምን ሰርተን ስናልፍት ምን እናት የምናደርጋለን? ምስሎችሽን እንግዲህ ሳያቸው ህጻናት ልጆች ሴቶችም እንደዚሁ ፊታቸው ላይ ልሙጥ የሆነ ሴቶች ወይም ካለባበሳቸው ወይ ከሁኔታቸው መጎሳቆላቸው ወይም ማዘናቸው የሚታወቅ ያለበት ሴቶች ይታያሉ። ና ሴቶችና ህጻናት ላይ ደረሱ የምታያቸው የትኛው ነው? ጎልቶ የተሰማሽ የትኛው ነው? አውጥተሽ ልታሳየ ሞከርሽው? ብዙ ጊዜ ላይክ ሚዲያ ምንም በምትከፍትበት ሰዓት ዜናዎች ይመጣሉ። ሴቶች እንደዚህ እንደዚህ እያሉ አንዳንድ ሴቶችም ኢንተርቪው ይጠርቃሉ። እሱም እያዳመጥኩ እንዳለ እኔ በሆን ምንድን ነው ሆነው እምል ነው። ግን እንደ የሚሰማኝ በዛ አንዳንድ በእሳት ውስጥ ያሉ ሴቶች የተሰሩት በዚህ በእሳት ውስጥ እየተገረገዙ እንደኖሩ ነው የሚሰማኝ እኔ በሆን ከስር ጀምሮ እየበላኛለ ነገር ነው ብዬ ነው ማምን አሁን በዝች በሁለት አመት ኢትዮጵያ ሆስፒታል ልልሽ አልችልም። አለም ላይ አለም እየተረበሸች ነው ያለችው በየቦታው ስደት፣ ጦርነቱ እኛ ሀገር ደግሞ በጣም ጦርነቱና ስደቱ ከቦታ ቦታ መፈናቀሉ በጣም እየበዛን ያለውና ለዚህ ገፈቱን እየቀመሱ ያሉት መጀመሪያ ሴቶቹና ህጻናቶቹ ናቸው። ስለዚህ ያንን ቆሞ እራሱ ሲናገሩ ስትሰሚያቸው የእነሱ ሀዘን የእነሱ መጎዳት እያንዳንዳችንን እንደ ሴት ሆነን ካልነካት አንድ ምኑም ሰው ስሆን፣ የህጻናቶቹ ደግሞ ህጻናት አንድ አመት ነው ያስተማርኩት እና በህይወቴ የኮራውበት ጊዜ ህጻናቶቹን ያስተማርኩበት ጊዜ ነው። በጣም ቀርብ ሳያቸው ህጻናቶች አይናቸው ውስጥ ነው ስሜታቸው የምትገባፋቸው፣ አይነግሩሽም። እና አሁን በየቤቱ ዜና ተከፍቶ ጦርነት ጦርነት ሲባል አንድ ሰሞን በእኛ አዝነው ነው የሚያዩን፣ እና አይናቸው ብቻ በዚህ በቀጠል ውስጥ እየሰራሁ ያለሁት ህጻናቶቹን በዛ ምክንያት ነው። በቅርብ ጊዜ በተከታታይ የተለያዩ አውደ ርዕዮች ላይ ተሳትፈሻል፣ በቡድን በብቻሽምና አሁን ደግሞ የወርቃማ ቅጠል የተሰኘ አውደ ርዕይ ምን ለማሳየት ነው የተጠቀምሽበት? ምን ያህል ስዕሎች አቅርበሻል? አሁን የወርቃማ ስዕል ኤግዚቢሽን ባቀረብኩበት ሰዓት ወደ ሰላሳ ስድስት አካባቢ የሚሆኑ ስራዎች ናቸው የቀረቡት። በእነዚህ ስራዎች ላይ ወርቃማ ቅጠል በሚል ርስ የሰጧቸው የሴቶቹና የህፃናቶቹን ህይወት ነው። እናቀው ያላደገ ልጅ የእኛው ምንድን ነው የወደፊት ተስፋችን ነው። ወርቃማ ቅጠላችን ነው። ወርቃማ ቅጠሏን ደግሞ ካልተንከባከብናት፣ ሁላችንም ወደዛ ወደዚህ ከበጫጨቅናት እሷም ድጋሚ አትበቀለም፣ ድጋሚ ዘሯን ይዛ አትመጣም። ስለዚህ በዛ ምክንያት የአሁኑ ጎወርቃማ ማቀጠለዋ በሚል እነሱ መከባከብና መያዝ ካልቻለን የእኛ ተስፋም የወደፊት እጣፋንታችን በጥያቄ ምልክት ውስጥ ነው የሚቆየው። የወደፊት ስንል ከአስር ዓመት ከሀያ ዓመት በኋላ አይደለም ከመቶ ዓመት በኋላ ማሰብ መቻል አለብን ና ያንን ለማሳየት ነው የፈለግኩት። ና ኤግዚሽንም በእንደዛ ነበረ ከሄደው አዲስ አበባ ሙዚየም ውስጥ ነበረ የተካሄደው እንደ ሰአሊ እንግዲህ ብዙ መልእክቶችን ሊያስተላለፍሽ ነው ስዕሉ። ለልብሽ ሙላትን ሰጥቶታልና ምንድን ነው እሱ በቀጣይ ማድረግ የምትፈልጊው? ምን አይነት ነገሮች ላይ ያተኩረሽ የምትሰሪ ይመስልሻል? በቀጣይም ተነኩም ብዬ በስዕሉ አልተገለጹም ብዬ ያሰብኳቸው የሶሻል ኢሹ የማህበረሰብን ተኮር ተጨማሪ ኮንቨርሴሽን፣ ንግግር የሚፈጥሩ ነገሮችን ለመስራት ነው ሀሳቤ። እሱ ነው ሄዶ ሄዶ አንድ ስዕል ልትሆን ትችላለች። እቺ አልሞላ ብላ የምታሰቃየችን ህይወቴን የምትሞላልኝ አንድ ስዕል አለምን ካነጋገረችልኝ ያኔ እፎይ እላለሁ ብዬ አስባለሁ። ምኞቴ እሱ ነው። ሄጂ ሄጂ ጊዜን ማሳየት የምፈልገው በአንድ ስዕል ነው። ያቺ ስዕል እስክትወጣ ድረስ ግን መሳሌን አላቆምም። እሺ፣ ሰላማዊት ገብረ ጻድቅ ከአሜሪካ ድምፅ ከጋቢና ቤ ጋር ስለነበረች ቆይታ አብዝቼ ነው የማመሰግነው። እኔም አመሰግናለሁ። እሺ ኤደንና እንግዳዋን ሰላማዊትን በእጅጉና አመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉና አመሰግናለን። ቀጣዩ ዘገባ ወደ ሴኔጋል ይወስደናል። ሴኔጋል ውስጥ በአይነቱ ልዩ የሆነ የውሃ ውስጥ ሙዚየም መከፈቱ ተሰምተዋል። እንግዶ ወልዴ ስለ ሙዚየሙ በቀጣይ ዘገባው ይነግድናል። ሴኔጋል ዋና ከተማዋ ዳካር አቅራቢያ ካለ የውቅያኖስ አካል ስር በምዕራብ አፍሪካ የመጀመሪያ የሆነውን የውሃ ውስጥ ሙዚየም ከፍታለች። ዓላማውም የአካባቢ ብክለትን በተለይም የውሃ ውስጥ ብክለትን ለማሳየትና ግንዛቤ ለማስጨበጥ ነው። ሙዚየሙም የሥነ ጥበብ ሙዚየም ሲሆን ኦሲያኒየም የተባለ የሴኔጋል የውሃ ውስጥ ጉብኝት ወይም ስኩባ ዳይቪንግ ማዕከልና መንግስታዊ ያልሆነ ድርጅት የተከፈተ ነው። ማዕከሉ በአካባቢ ጥበቃ ላይም ይሠራል። ባለፈው ታህሳስ ስምንት የሚሆኑ ቅርጻ ቅርጾች ውሃ ውስጥ ተተክለዋል። እነዚህን የሥነ ጥበብ ሳዎች ለማየት ወደ ውሃው የሚዘልቁ ጎብኚዎች ታዲያ በዚህ አጋጣሚ በውሃ ፕላስቲክ ጠርሙስና በሌሎች ቆሻሻዎች የተበለከለውን ድፍርስ የውቅያኖስ ውሃ እንዲመለከቱ እድል ይሰጣቸዋል። ኡሚዲያው የዘመናዊ ስነ ጥበብ ውጤቶች አሻሻጭ ነች። ይህን ሚዚየም በመፍጠራችን የአካባቢ ብክለትን በተመለከተ ግንዛቤ እናስጨብጣለን ብለን እናስባለን። ምክንያቱም ስነ ጥበብ ስትል የሰዎችን ትኩረት ትስባለ ቅርጻ ቅርጾቹ የተሰሩት በአካባቢው በተፈጥሮ ከሚገኙ ነገሮች ነው። ቅርጻ ቅርጾች የተሰሩት ከሸክላ የአፈር አይነት ሲሆን ከተሰሩ ከስድስት ወራት በኋላም በውቅያኖሱ ውስጥ በተፈጥሮ በሚገኙ ነገሮች ተሸፍነዋል። ይህም ውሃውን ያጠረዋል ትለናለች ኡሚዲያው። ያ ማለት ወደ ነበረበት የመመለሱ ስራ እየተከናወነ ነው ማለት ነው። እነዚህም በውሃ ውስጥ የሚገኙ ድንጋይና የሸክላ አፈር ተያይዘው የሚፈጥሩትን አለት መሰል ቅርጽ በሰው ሰራሽ ዘዴ መገንባት በውሃ ውስጥ ላሉ ነፍሳት እንደ መጠለያነት የሚያገለግል ሲሆን፣ የምግብና መጠለያ መኖር ደግሞ እንዲራቡ ያበረታታል። ይህም ከመጠን በላይ የሚደረገው የአሳ ማጥመድ የፈጠረው የአሳ ብዛት መመናመንን ይታደጋል። ይህ የውሃ ውስጥ ሚዚየም ሮድዋን ኤል አሊ የተባሉና የውሃ ውስጥ ጉብኝት ኃላፊው የአእምሮ ውጤት ነው። አሊና ግብረአበሮቹ 25 ሜትር ዘልቀው በመጥለቅ የሰመጡ መርከቦች ላይ ተቋጥረው የሚገኙ የአሳ ማስገሪያዎች መረቦችን አስወግደዋል። አሳዎችና ሌሎች ፍጥረታት በመረቡ በመጠለፍ ይሞታሉ። የተጣሉት መረቦች ለጎብኚዎቹም አደገኛ ሊሆኑ ይችላሉ። ዋሊድ ሁሴን የኦሲያኒም የውሃ ውስጥ ጎብኝ ናቸው። የመጀመሪያው ችግር በመረቡ ተጠልፈን ልንቀር እንችላለን። ለዛ ነው ሁለት ሆነን የምንገባው። አንዱ ሲሰራ፣ ሌላው ይጠብቃል። ሁለተኛው ችግር መረቡን እንዲያንሳፍፍ ፓራሹቱን ስንነፋው እኛን የሚዞ ሊሄድና አደጋ ሊያስከትልብን ይችላል። ከ45 ደቂቃ የውሃ ውስጥ ቆይታ በኋላ መቶ ሜትር የሚረዝመውንና 20 ሜትር ስፋት ያለውን የናይለን መረብ ይዘው ሞሬ ኢል የተባለ አሳ ሌላ ዓሣ ሲብላ ሞቶ መረብ ውስጥ ተገኝቷል። አሁንም ውስጡ አለ። ባለፈው ዓመት ኤል አሊና ና ግብራበሮቹ ሁለት ቶን የሚመዝን የተጣለ መረብ ከባህሩ አውጥተዋል። ለስድስት መቶ ሺህ ሰዎች የሥራ መስክ የከፈተው የዓሣ ማጥመድ ሥራ ለሴኔጋል እጅግ አስፈላጊ ነው። ዋና የፕሮቲን ምንጭ በመሆን ሀገሪቱን ይመግባል። ነገር ግን መስኩ ከመጠን በላይ በሚደረገው የአሳ ማጥመድና የንግድ አጥማጆች ምክንያት ጋሬጣ ተደቅኖበታል። ሰዎች ረሃብ ላይ ናቸው። በሕይወት ለመቆየት ሲሉ ግጭት ውስጥ ይገባሉ። ነገር ግን በአት አንድ ቶን አሳ በተጣሉት መረቦች አማካኝነት ይባክናል። ኤል አሊ እንደሚገምተው ድርጅቱ ከ30 እስከ 40 የተጣሉ መረቦችን ከባህር ውስጥ በየአመቱ ይሰበስባል። ኦሲያኒየም የተባለው ድርጅታቸውም የገንዘብ እገዛ የሚያገኝ ከሆነ አካባቢን የመጠበቅ ሥራውን ይቀጥላል።